የሰማያዊ ፓርቲ ሥራ አስፈጻሚ ኮሚቴ በብሔራዊ ምክር ቤት የመተማመኛ ድምፅ የተነፈገው እንደ አንድ አካል ተሟልቶ ባለመሥራቱና የሥራ ዕቅድም ስላልነበረው እንደሆነ ምክትል ሰብሳቢው ገለጡ። ጠቅላላ ጉባኤው ለብዙ ችግሮች መፍትሔ እንደሚሰጥ ያላቸውንም ተስፋ የምክር ቤቱ ምክትል ሰብሳቢ ተናግረዋል። ዘጋቢያችን መለስካቸው አመሀ የኦዲትና ቁጥጥር ኮሚሽን ሰብሳቢውንና የምክር ቤቱን ምክትል ሰብሳቢ አነጋግሮ ተከታዩን ልኮልናል። ሰማያዊ ፓርቲ ትናንት ይፋ ባደረገው መግለጫ ምክር ቤቱ በቅርቡ ባደረገው ስብሰባ የፓርቲውን ስራ አስፈጻሚ ኮሚቴ የመተማመኛ ድምፅ ነፍጎታል። በዚህ የምክር ቤቱ ውሳኔ መሰረትም የፓርቲው የኦዲትና ኢንስፔክሽን ኮሚሽን የፓርቲውን አስቸኳይ ጠቅላላ ጉባኤ ለፊታችን መስከረም 14 ቀን 2009 ዓ.ም ጠርተዋል። ምክር ቤቱ ወደዚህ ውሳኔ የደረሰው ብዙ ማስረጃዎችን መርምሮ እንደሆነ የሚገልጹት ምክትል ሰብሳቢው አቶ የሸዋስ አሰፋ ለረዥም ጊዜ ስንከባለል የመጣ እንደሆነም ይገልጻሉ። እርሳቸው ከእስር ከተፈቱ ገና ሶስት ወራቸው እንደሆነ የሚናገሩት አቶ የሸዋስ የፓርቲው ስራ አስፈጻሚ ላለፉት 11 ወራት ያህል እንደ አንድ አካል እንኳ ተሟልቶ ይሰራ እንዳልነበረ ምክር ቤቱ ብዙ ማስረጃዎችን ተመልክቷል ይላሉ። ተሟልተው አይሰሩም። ለምሳሌ አንድ ውሳኔ ሲወሰን በፓርቲው ደንብ መሰረት ሀምሳ ሲደመር አንድ መሆን አለበት። ማንኛውም ውሳኔ የፓርቲ ውሳኔ ሆኖ እንዲወጣ በሀምሳ ሲደመር አንድ መወሰን አለበት እና ምክር ቤቱ ባያቸው ሁለት ሶስት ማሳያዎች ላይ በሀምሳ ሲደመር አንድ አይደለም የተወሰነው። ስለዚህ ይሄ ደግሞ ትክክል አይደለም። የፓርቲው እንደሚጣሰ ነው። ሌላው ከ2007 ነሐሴ 16ና 17 ይመስለኛል አልነበርኩም። ጉባኤ አድርገው ይሄኛው ስራ አስፈጻሚ እንደተቋቋመ እቅድ ማውጣት ነበረባቸው በዛ እቅድ መሰረት ነበር መሰራት የነበረበት። እቅድ የለም፣ በዘፈቀደ ነው የሚሰራው። ይሄ ደግሞ ትልቅ ፓርቲ ነው፣ ለኢትዮጵያ ሕዝብ የነፃነት ትግል ጥሩ አስተዋጽኦ የሚያደርግ ተስፋ ያለው ፓርቲ ነው። ለዚህ ፓርቲ የሚመጥን ስራ እየተሰራ አይደለም። የመጪውን የፓርቲ አስቸኳይ ጠቅላላ ጉባኤ አጀንዳዎች ዝርዝር ሊናገሩ ባይፈቅዱም አቶ የሸዋስ አሰፋ የጉባኤው አጀንዳ ምን ሊመስል እንደሚችል ጠቁመዋል። እንግዲህ በደንቡ አስር ቁጥር ስድስት መሰረት የምክር ቤቱ የመተማመኛ ድምፅ ከነፈገ ወይም ቮት ኦፍ ኮንፊደንስ ከሰጠ በኋላ በዛ መሰረት በኦዲትና ምርመራ በኩል እንዲጠራ ያደርጋል የሚለው ራሱ ቀጥታ አይጠራም። ይህም የተደረገበት ምክንያት ሊቀመንበሩ እና አስፈጻሚውን የሚመራው ማለት ነው በጉባኤን የተመረጠው ምክር ቤቱም በጉባኤን የተመረጠው እኩል ስልጣን ነው ያላቸው። ስለዚህ አንደኛው ጠሪ፣ አንደኛው ተጠሪ የሚሆንበት ኬስ እንዳይኖር ቼክንድ ባላንስ እንዲኖር ለማድረግ በኦዲትና ምርመራ በኩል ነው የሚጠራ ኦዲትና ምርመራ ቦታውን ያዘጋጃል፣ ቀኑን ያዘጋጃል፣ አጀንዳዎችን ይቀበላል። ይህን የማዘጋጀት ኃላፊነት የኦዲት ነው ማለት ነው። የፓርቲው የኦዲትና ቁጥጥር ኮሚሽን ሊቀመንበር አቶ አበራ ገብሩ በበኩላቸው ስለ ጉባኤው አጀንዳ የተናገሩት ተመሳሳይ ነው። የስራ አስፈጻሚው አሁን በስራ ላይ ከሌለ የየዕለቱ የፓርቲው ተግባራት እንዴት እንደሚከናወንም አስረድተዋል። እንደተባለው ስራ አስፈጻሚው ተበትኗል። ስራ አስፈጻሚው ከተበተነ በኋላ አስቸኳይ ጠቅላላ ጉባኤ የሚጠራውም አንዱ ለዚህ ነው። ስራአስፈጻሚ ባለመኖሩ የስራአስፈጻሚን ኃላፊነት የሚወጣ አካል የለም እና በዋናነት ጠቅላላ ጉባኤ በአስቸኳይ እንዲጠራ የሚለው ደንባችን ላይ ይሄ ስለሆነ በዚህ ምክንያት ነው ጠቅላላ ጉባኤ የምንጠራውና ይሄ ነው የሚባል አካል የለም ማለት ይቻላል። እና ስለዚህ የዕለት ተዕለት የፓርቲው ስራ በአሁኑ ጊዜ ቆሟል ማለት ይቻላል፣ ቆሟል ማለት አይቻልም። በጽህፈት ቤት ሊከወኑ የሚችሉ ተግባሮች በጽህፈት ቤት ይከወናሉ። በምክር ቤት ሊከወኑ የሚችሉ ተግባሮች በምክር ቤት ይከወናሉ። በኦዲትና ምርመራ ኮሚሽን ሊከወኑ የሚችሉ ተግባሮች በኦዲትና ምርመራ ኮሚሽን ይከወላሉ። የፓርቲው ምክትል ሊቀመንበር አሁን ተጠዋዋቂ ሆነው በተጠዋቂ ሊቀመንበርነት ፓርቲ የመሩ ያሉት ሊቀመንበሩ ውጭ በመሆናቸው ማለት ነው እስኪመለሱ ድረስ እሳቸውም በላፊ በምክትል ሊቀመንበርነታቸው እየሰሩ ነው የሚገኙት ስራ አስፈጻሚውን ሙሉ በሙሉ የስራ አስፈጻሚውን መሸፈን ባይችሉም የስራ አስፈጻሚውን በሳቸው አቅም በሳቸውን ትል ሊሸፈን የሚችለውን ያህል አንድ ሰው ሆኖ ለማለት ነው ማለት ነው። ስራ አስፈጻሚን ወክለው ይሰራሉ። እንደ ፓርቲው ብሔራዊ ምክር ቤት ምክትል ሰብሳቢ አቶ የሸዋሳ ሰፋ አባባል ፓርቲው በዚህ አስቸኳይ ጠቅላላ ጉባኤው ችግሮቹን ሊፈታ ይችላል የሚል ተስፋ እንዳላቸውም ይናገራሉ። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ